ከሐረሪ ክልል ውጭ የሚኖሩ የሐረሪ ተወላጆች በሐረሪ ክልል ምርጫ እንዲሳተፉ ከክልሉ መንግስትና ከሐረሪ ብልጽግና የቀረበለትን ጥያቄ እንደማይቀበል ብሔራዊ የምርጫ ቦርድ ያስተላለፈውን ውሳኔ እንደማይቀበለው የሐረሪ ጉባኤ ያስታወቀ። ከዚህ በፊት በተካሄዱ አምስት ሀገራዊ ምርጫዎች በጀጎ ልዩ ምርጫ ክልል ምርጫ ላይ ሲሳተፉ የነበሩ የድሬዳዋ የሐረር የማህበረሰብ ሰብሳቢም ውሳኔው ስህተት ነው ብለዋል። የምርጫ ቦርዱ ግን ውሳኔውን ህገ መንግስቱ ላይ ተመስርቼ የወሰንኩት ነው ብለዋል። አዲስ ቸኮል ዝርዝራለው የሐረሪ ብሔራዊ ጉባኤ ዋና አፈጉባኤ ጉባኤ አቶ ሙሄዲን አህመድ ለጋዜጠኞች በሰጡት መግለጫ የምርጫ ቦርድ ለሐረሪ ልዩ ምርጫ ክልል ድምጽ ለሚሰጡ የብሔረሰቡ ተወላጆች ልዩ የምርጫ ጣቢያና የምርጫ ወረቀት ላለማዘጋጀት መወሰኑ ህግን የጣሰ ውሳኔ ነው ብለውታል። የሐረሪ ክልል ካሉ 36 መቀመጫዎች 14ቱ ላይ በመራጭነትም በተመራጭነትም የሐረሪ ብሔረሰቡ ተወላጆች ብቻ እንዲሳተፉበት የሚፈቅድ ክልላዊ ህግ መንግስት ያለው ሲሆን የውሳኔው መነሻም በሽግግር መንግስቱ የተወሰነ መሆኑን የሐረሪ ብሔራዊ ጉባኤ አፈጉባኤ አቶ ሙሄዲን አህመድ ያስታውቃሉ። የዚህ መነሻም የብሔረሰቡ ጫና ሳነት ና በርካታ ተወላጆቹ ከክልሉ ውጭ የሚኖሩ መሆናቸውን ግምት ውስጥ በማስገባት እንደሆነ ይገልጻሉ። በዚህ መሰረት ላለፉት አምስት ምርጫዎች ከሐረሪ ክልል ውጭ የሚኖሩ የብሔረሰቡ ተወላጆች ከክልሉ ምክር ቤት 36 ወንበሮች በ14ቱ ላይ በመራጭነትም በተመራጭነትም ሲሳተፉ መቆየታቸውን አስታውሰው በዘንድሮ ምርጫ ግን የምርጫ ቦርድ ለዚሁ ዓላማ ከሐረሪ ክልል ውጭ በምስራቅና ምዕራብ ሐረርጌ፣ በድሬዳዋ፣ እንዲሁም በአዲስ አበባ ልዩ ምርጫ ጣቢያዎችን ለሐረሪ ብሔረሰብ ተወላጆች አላዘጋጅም ማለቱ የክልሉን ህገ መንግስት የሚጥስ ነው ብለዋል። በዚህ የምርጫ ዝግጅት ወቅት አስቀድሞ ሐረሪዎች ብቻ በእጩነት ለመድረስ ሊቀርቡባቸው በሚገቡ አስራ አራት የክልሉ መቀመጫዎች ላይ ሌሎችም እየተመዘገቡ በውይይት እንዲስተካከል ሲደረግ መቆየቱን ያስታወሱት የሀረሪ ብሔራዊ ጉባኤ አፈ ጉባኤው አቶ ሙሄድን የመራጮች ምዝገባን በተመለከተም ከሌሎች ጋር ሳይቀላቀል ሀረሪዎች ብቻ የሚመዘገቡባቸው የመራጮች መዝገብ በማዘጋጀት በኩልም ክፍተት ተፈጥሯል ብለዋል። የመራጮች ምዝገባ ሲጀመር የነበረው ችግር አሁንም ከህገ መንግስታዊ ድንጋጌ ጋር፣ ከሽግግር መንግስት ፓርላማ ውሳኔ ጋር የሚጋጭ አካሄድ ተከሰተ የህዝብ ተወካዮች ቤት ውሳኔዎች መሰረት ባደረገ መልኩ ሲፈጸም የነበረበት ሂደት ነበር። ይሄ ልምድ አይደለም። ምርጫ ቡድን እንዳሳልፈው ልምድ አይደለም። የመንግስት የፓርላማ ውሳኔ ነው። በአምስቱም ዙር ለዚህ የብሔረሰብ መብት ማክበሪያ የሚሆን የመራጮች መዝገብ ለብቻው ይዘጋጅ ነበር። በሁለተኛ ደረጃ መራጮች የተለየ ካርድ አላቸው። ምክንያቱም እንዳይቀላቀል ነው። ከሌላው ከመደበኛው እንትን ጋር እንዳይቀላቀል ተብሎ ነው በምርጫ ሂደቱ ይሄ ስርዓት የተዘጋጀው። ይሄ ስርዓት እንዲዘጋጅም ሽግግር መንግስት የህዝብ ተወካዮች ምክር ቤት የምርጫ ቦርድ መመሪያ እንዲያወጣ በጨበጠ ደብዳቤ ውሳኔው ያስተላልፍለታል። በዛ መሰረት የምርጫ ቦርድም መመሪያ አውጥቶ አምስት ዙር ሲሰራበት የነበር ጉዳይ ነው። ይሄን አልቀበልም የሚል ነው አሁን የታለፈው ውሳኔ ይህን ስርዓት አልቀበልም የሚል ነው። የምርጫ ቦርድ ያሳለፉ ውሳኔ የሀረሪ ብሔራዊ ጉባኤ፣ የሀረሪ ክልል ምክር ቤት፣ የሀረሪ ፕሬዚዳንት ጽህፈት ቤትና የሀረሪ ክልል ብልጽግና ፓርቲ በተለያዩ ቀናት ለምርጫ ቦርድ በጻፏቸው ደብዳቤዎች ከክልሉ ውጭ የሚኖሩ የሀረሪ ብሔረሰብ አባላት የሀረሪ ክልል ምክር ቤት አባል በሆኑ የሀረሪ ብሔራዊ ጉባኤ ምርጫ እንዲሳተፉ መጠየቃቸውን የምርጫ ቦርድ ባለፈው አርብ ያወጣው መግለጫ ያመለክታል። ይህ ውሳኔ የሽግግር መንግስቱ መጋቢት 6 1987 ባካሄደው 102ኛ መደበኛ ጉባኤ መወሰኑን በደብዳቤዎች እንደተጠቀሰ የምርጫ ቦርድ መግለጫ ላይ ተመልክቷል። ይሁንና በፌዴራል ህገ መንግስት በአንድ ክልል የመንግስት አወቃቀር ውስጥ የሚገኙ ምክር ቤት አባላት መመረጥ የሚኖርባቸው በክልሉ ድምፅ መስጠት በሚችሉ ነዋሪዎች ነው ብለዋል። ብሔራዊ ምርጫ ቦርድ ይህንን ውሳኔ ሊያስቀየር የሚችል ድንጋጌም በህገ መንግስቱ አላገኘውም ብለዋል። በመግለጫው የሀረሪ ብሔራዊ ጉባኤ አፈጉባኤቱ ሙሄዲህን ግን ጉባኤያቸው በሐረሪ ህዝብ ባህል፣ ማንነት፣ ታሪክ፣ ቋንቋና መስል ጉዳዮች ላይ የሚያሳልፏቸው ውሳኔዎች ከክልሉ ውጭ ያሉ የሐረሪ ብሔረሰቡ ተወላጆችንም እንደሚመለከት ገልጸው ለዚህ ሲባል ከክልሉ ውጭ ያሉ የብሔረሰቡ ተወላጆች በመራጭነትና ተመራጭነት እንዲሳተፉ በክልሉ ህገ መንግስት መወሰኑን አስታውሰዋል። እንደ እርሳቸው አባባል ብሔራዊ ምርጫ ቦርድ ምርጫ አስፈጻሚ እንጂ ህግ አውጭ ባለመሆኑ የሐረሪ ክልል ህገ መንግስትን የመቀበል ወይም ያለመቀበል መብት የለውም ብለዋል። ፓርላማ ውሳኔ ይህን ኤክሰርሳይዝ ከማድረግ አኳያ ከክልል ወጪ ያሉ መራጮችም መምረጥም መመረጥም እንደሚችሉ ያስቀምጣል። የክልሉ ህገ መንግስትም ደንግጓል ይሄን ስለዚህ ህገ መንግስታዊ መስረት ያለው ነው ማለት ነው። ምርጫ ቦርድ እነዚህን ህጎች የመፈጸም ስልጣን ብቻ ነው ያለው ህግ የማውጣት ስልጣን የለው። ምርጫ ቦርድ ባለፉት አምስት ምርጫዎች ተሳታፊ እንደነበሩ የገለጹልን የድሬዳዋ ከተማ የሐረሪ ማህበረሰብ ሰብሳቢ አቶ ዘይዳን በክሪ ምርጫ ቦርድ ብቻ ሳይሆን የብልጽግና ፓርቲም የሐረሪ ብሔረሰብ መብት እንዲከበር የሚጠበቅበትን አላደረግም ሲሉ ተችተዋል። የብሔራዊ ምርጫ ቦርድ ግን ይህን ውሳኔ ሲወስን ሶስት መሰረታዊ ጉዳዮችን ግምት ውስጥ አስገብቶ እንደሆነ ነው የቦርዱ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ የሚናገሩት። ሶስት ነገሮች ናቸው። ስለዚህ የመጀመሪያው መሰረት ያደረገው ውሳኔው በእርግጥም ይሄ ፕራክቲስ ወይም ደግሞ ሲደረግ የነበረ ነገር የተባለው ህጋዊ መሰረት አለው ወይ፣ ህገ መንግስታዊ መሰረት አለው ወይ የሚለውን ነው። ከዛ ሁለተኛው ደግሞ ፕራክቲሱ ደግሞ በእርግጥም ከዚህ በፊት ሲደረግ የነበረም ከሆነ በህግም ሳይሆን በፕራክቲስ ደረጃ ወዶ ሲያከናውኑ የነበረም ከሆነ በፍትሀዊነትና ሁሉንም እኩል በማየት እንዲሁም ደግሞ የምርጫ ፕሪንስፕሎችን የምርጫ ህግ መሰረታዎችን፣ እኩልነት የሆኑ ተሳታፊነት፣ የመሳሰሉት ነገሮች ገለልተኝነት እንደዚህ ያሳያሉ፣ ከምርጫ ፕሪንስፕሎች ከሄዳሉ የሚለውና ሶስተኛ ደግሞ ቴክኒካሊ ይሄ ህግ መሰረት ማነው፣ ይሄ ልምድ መሰረት ያደረገበት የህግ ማዕቀፍ በትክክል ለቦርዱ በግልጽ ክላሪቲ ያለው ወይ፣ ቦርዱ ጋር መመሪያ ያለው ወይ፣ ከዚህ የተወሰነበት ውሳኔ መቼ ነው? ውሳኔውን የሚደግፍ ተቋም አሁን ያንን ውሳኔ ለማስፈጸም ይሄ ነው ውሳኔ የሚል ተቋም አለ የሚለው ሶስቱና ቦርድ የወሰነው። ስለዚህ በአጠቃላይ በሶስቱ ላይ መሰረት ሲያደርግ ከለአነስተኛ ቁጥር ላላቸው ብሄሮችን ቢወቅቱ በህገ መንግስቱ ላይ የተቀመጠ ከክልላቸው ውጭ ድምጽ ሰጥተው ወደ ክልሉ ድምፅ ቁጠር የሚት ያው ህገ መንግስታዊ መሰረት የሚለው በፕራክቲስም ሌሎች አነስተኛ ብሔረሰቦችን የማያካትት ከሆነ ይህንን ብቻ ማድረግ ለቦርዱ አስቸጋሪ ይሆናል ከፍትሐዊነት አንጻር። ከዛ በተጨማሪም ደግሞ ሌሎቹ አስራ ዘጠኝ ሰማንያ ሰባት ላይ ያለ የህጋዊ መሰረት ነው የሚባሉ በሽግግር ጊዜ የወጣና ከዛ በኋላ ተከታይ የሆነ የሚባሉ የህግ መሰረቶችም እኛ ጋር በፈትቤት ደረጃ በግልጽነት ይሄ ለማስፈጸም በሚረዳ መልኩ ማግኘት አልቻልን በሚል መሰረት ነው። ማለት ያንን ይወስ የሀረሪ ክልል እንደማይቀበለው ያስታወቀውን የብሔራዊ ምርጫ ቦርድ ውሳኔን በህግ አግባብ ለማስቀየር እንደሚታገል የሀረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አስታውቀዋል። ህገ መንግስታዊ ውሳኔ ነው ብለን የአቋም መግለጫ ያወጣንበት። ስለዚህ ቦርዱ የህግ ጥሰት ያለበት ውሳኔ መሆኑን ተረድቶ የመራጮች ምዝገባ ከማለቁ በፊት ሁኔታዎችን እንዲያስታክል ጉባኤው በአስቸኳይ ስብሰባ። ስለዚህ ይሄ የማይሆን ከሆነ የማይስታክል ከሆነ በህግ ለመጠየቅ እንገደዳለን። በሀረሪ ክልል ካሉት 36 መቀመጫዎች 14ቱ ላይ በመራጭነትም ሆነ በተመራጭነት የሚሳተፉት ሀረሪዎች ብቻ ሲሆኑ፣ ይህ አሰራር አሁንም የሚቀጥል ሲሆን የምርጫ ቦርድ ውሳኔ ተፈጻሚ ከሆነ በእነኛ 14 ወንበሮች ላይ በመራጭነትና ተመራጭነት የሚሳተፉ የክልሉ የሀረሪ ብሔረሰብ ተወላጆች ብቻ ይሆናሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።